እንደምናመሻችሁ የጋቢና ቪኦኤ አድማጮች የዛሬ ማክሰኞ የካቲት 3 2012 ዓም ምሽት መሰናዷችንን እናስተዋውቃችሁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ለመደገፍና የኦሮሞ ፌዴራሊስት ኮንግረስ ፓርቲን ለመቃወም የጅማ ከተማ ነዋሪዎች አደባባይ ወጥተው እንደነበር ተናገሩ። ዘገባ ይኖረናል፣ ቆየት ብለን እናሰማችኋለን። የአፋር ሰብአዊ መብቶች ድርጅት ደም አፋሳሽ ግጭቶች እንዳይነትን እንዲያስከብር ጠየቀ። እነዚህ አጥፊ ሰዎች ላይ እርምጃ ማውሰድ ካልተቻለ ይህንን ጦርነት ማስቆም አይቻልም። ምክንያቱም የሚቀጥለው የሚያጠፋው ሀይል መጀመሪያ ያደረገው ላይ ምንም እንዳልተደረገ ስለሚያይ ምንም ላይ ምንም አይደርስም የሚል ብዝነት ሊኖር ይችላል። የድርጅቱ ሊቀመንበር አቶ ጋአስ አህመድ ናቸው። ዘገባ ይኖረናል። የአቶ ጃዋርን መሀመድን የዜግነት ጉዳይ በተመለከተ ምርጫ ቦርድ ምን ወሰነ? የጋቢና ማጣሪያ ዝርዝር ዘገባ አለው። የኢትዮጵያ ዲያስፖራ ትረስት ፈንድ ለመጨረሻ ዙር ካቀረባቸው 22 እጩ ፕሮጀክቶች አምስቱን መምረጡን የተመለከተ እንዲሁም በመቀሌ ከተማ ስለተከሉ የሙዚቃን እና የባህል ልምምድ ልውውጥና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። አብራችሁን ቆዩ። ፕሮግራሙን በመምራት አብሬያችሁ የማመሸው ጽዮን ግርማ ነኝ። በማቀናበር ደግሞ ኤልያስ አማረ አብሮኝ አለ። በቅድሚያ ግን ከሀገር ውስጥና ከዓለም ዙሪያ የመራረጥናቸውን አጫጭር ዜናዎች ኤደን ገረመው ታስደምጣችኋለች። ኤልያስ አስማረ በሚል ይስተካከል። ከኤደን ጋር ለዜናዎቹ ልተዋችሁ። አመሰግናለሁ ጽዮን። በጸጥታ ስጋት ከደንቢ ዶሎ ዩኒቨርሲቲ ወደ ቤተሰቦቻቸው ተመልሰው ከነበሩ 800 ተማሪዎች ውስጥ ከ620 በላይ ተማሪዎች ማለትም 77 በመቶ የሚሆኑት ወደ ዩኒቨርስቲው ተመልሰው እየተማሩ ነው ሲሉ የዩኒቨርስቲው ፕሬዝዳንት ዶክተር ለታ ተስፋዬ ለአሜሪካን ድምፅ ተናግረዋል። ዩኒቨርሲቲውን ለቀ የወጡ 800 ተማሪዎች ከአማራ ክልል የመጡ ነበሩ ተብሎ ሲገለጽ የነበረውም ስህተት ነው። ከሀገሪቱ የተለያዩ ክፍሎች የመጡ ነበሩ እንጂ ከአንድ ክልል ብቻ አልነበሩም ሲሉም አክለ ተብሏል። ከዩኒቨርሲቲ ውጭ ታገቱ የተባሉ ተማሪዎች እንዲገኙ ዩኒቨርሲቲው ከመንግስት ጋር እየሰራ መሆኑንም ተናግሯል። ይህን ዘገባ ያደረሰን ናኩር መልካ ነው። የሱዳን የሽግግር መንግስት የቀድሞውን የሀገሪቱ ፕሬዚዳንት ኦማር አልባሽርን ለዓለም አቀፍ የወንጀል ችሎት ለማስረከብ ተስማምቷል። ዛሬ ስለ ውሳኔ ወሬው የተሰማው የሱዳን መንግስት እና የዳርፉር ክልል አማጽያን በደቡብ ሱዳን መዲና ተገናኝተው ከተነጋገሩ በኋላ ነው ተብሏል። የፍትህና የእኩልነት ንቅናቄ የተባለው የአማጽያን ድርጅት ተወካይ አህመድ ቱጉድ ለአሜሪካ ድምጽ በተናገሩት መሰረት በአሽር የሚገኙባቸው አራት በዓለም አቀፍ የወንጀል ችሎቶች የተከሰሱ ሱዳናውያንም ሄግ ለሚገኝ የዓለም አቀፍ የወንጀል ችሎት አብረው እንዲሰጡ ሁለቱም ወገኖች ተስማምተዋል። ሱዳን ውስጥ በመዋጋት ላይ ያሉት ወገኖች ሁሉ ሙሉ የሰላም ስምምነት እስከሚያደርጉበት ጊዜ ድረስ ተከሳሾቹን ለዓለም አቀፍ ችሎት የማስረከቡ ስምምነትም ተግባራዊ እንደማይሆን ትጉድ ጠቁመዋል። የሰላሙ ስምምነት በቀጣዮቹ ጥቂት ሳምንታት ውስጥም ይጠናቀቃል ተብሎ እንደሚጠበቅም ነው አክለው የገለጹት። ከሶማሊያ ድንበር ጋር በሚዋሰነው የኬንያ ሰሜን ምስራቅ ቦኒ ፎሬስት ውስጥ ለአምስት ዓመታት ያክል ተዘግተው የቆዩት ትምህርት ቤቶች ተከፍቷል። ትምህርት ቤቶቹ የተዘጉት አልሻባብ በሚያደርሰው ጥቃት ምክንያት እንደነበርም ተገልጿል። ነገር ግን እዛ አካባቢ መስራት የሚፈልጉ አስተማሪዎች ጥቂት በመሆናቸው ብዙ ተማሪዎች ወደ ትምህርት ለመመለስ እንዳልቻሉም ለማወቅ ተችሏል። ቻይና ውስጥ በኮሮና ቫይረስ የሚሞቱት ሰዎች ብዛት እየጨመረ በሄደበት በአሁኑ ወቅት በብዙ ሺዎች የሚቆጠሩ አፍሪካውያን ተማሪዎች መንግስቶቻቸው ከአገሪቱ እንዲያስወጧቸው ተስፋ በማድረግ ሰዓታት እየተቆጠሩ መሆናቸው ተዘግቧል። ሰለሞን ዮሐንስ የተባለ በቻይና ውሃን ክልል የውቻንግ ቴክኖሎጂ ዩኒቨርሲቲ የሶስተኛ ዓመት የምህንድስና ተማሪ ኢትዮጵያዊ ባዶ በቀረ ካምፓስ ውስጥ አንድ ክፍል ውስጥ ተቀምጦ እንደነበረ ዘገባው ገልጿል። ከሞላ ጎደል አስራ አምስት ሺህ የሚሆኑት ተማሪዎች ዩኒቨርሲቲውን ለቀው ሄደዋል። የቀሩት አብዛኞቹ አፍሪቃውያን የሆኑ የውጭ ሀገራት ተወላጆች ናቸው በማለት ዘገባው ጠቅሷል። አድማጮች ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመውን ለዜና አመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞንና አፋር ክልልን በሚያጎራብቱ አካባቢዎች በሚፈጠሩ ግጭቶች የሚያልፈው የንጹሃን ሕይወት እንዳሳሰበው የአፋር ሰብአዊ መብቶች ድርጅት አስታወቀ። ድርጅቱ ለአሜሪካ ድምጽ ራዲዮ በሰጠው መግለጫም ደም አፋሳሽ ግጭቶች እንዳይደገሙ መንግስት የህግ የበላይነትን ያስከብር ሲል አሳስቧል። የኦሮሞ ብሔረሰብ አስተዳደር ዞን በበኩሉ ችግሩን ለመቅረፍ ጥረት እየተደረገ መሆኑን አመልክቷል። ይሁን እንጂ ድርጊቶቹ የሚፈጸሙበት ቦታ በደፈጣ ከመሆኑ ባሻገር ህብረተሰቡ ወንጀለኞቹን አሳልፎ የመስጠት ባህል ባለመጎልበቱና ና የመንግስት አካላትም በሚጠበቅባቸው ልክ ባለመንቀሳቀሳቸው ችግሩን ለመፍታት ተጽዕኖ እያሳደረ እንደሆነ ተጠቁሟል። የድርጅቱ ሊቀመንበር አቶ ጋአስ መሀመድ ከሚያብራሩበት ዘገባው ይጀምራል። ዘገባውን ያደረሰን ዘጋቢያችን መስፍን አራጌ ከደሴ ነው። ላለፉት ሶስት ወራቶች በዚህ በአማራ ክልል የኦሮሚያ ልዩ ዞን ባቲ አካባቢ ግጭቶች በተለያየ ጊዜ ሲከናወኑ የነበረበት ሁኔታ ነው ያለው። የአፋር ልዩ ኃይል ከነመለየው መሀል ከተማ ውስጥ የተገደለበት ሁኔታ ነው ያለው። መንግስት ከሁለቱም በኩል የአጥፊ አካላቶችን እርምጃ መውሰድ መቻል አለበት የሚል እምነት ነው ያለ። ባለፉት ሳምንታቶች ውስጥ ከአምስት በላይ ሕይወት ናቸው የጠፉት በዚሁ አካባቢ ዋዕማ የሚባለው በአፋር ክልል በኩል የሚያዋስኑ አካባቢዎች ላይ ነው ይሄ ምሽት የተፈጸመው በዋዕማና በአካባቢው ቀበሌዎች ላይ በሶስቱ ወራቶች ከአስር በላይ ነው የሞተው የቆሰሉት ደግሞ ከዛ በላይ ናቸው። ሌላ ደግሞ በደዌ ሐራዋ በሚባል ቦታ ላይ የሚያዋስኑ ቦታዎች አሉ። ከሶስት ወር በፊት እንደዚሁ ወደ አስራ ምናምን ህይወት ነው የጠፋው ወደ አስራ አራት እንደ ሊቀመንበሩ፣ አጥፊዎችን ተከታትሎ አለመያዝ ለጥፋቱ ተዋና የነበሩ በተባሉትም ላይ ተገቢው እርምጃ አልተወሰደም። እነዚህ አጥፊ ሰዎች ላይ እርምጃ ማውሰድ ካልተቻለ ይህንን ጦርነት ማስቆም አይቻልም። ምክንያቱም የሚቀጥለው የሚያጠፋው ኃይል መጀመሪያ ያደረገው ላይ ምንም እንዳልተደረገ ስለሚያቅ ምንም ላይ ምንም አይደርስም የሚል ብዝነት ሊኖር ይችላል። በተመሳሳይ መልኩ እንግዲህ በዒሳና በአፋር በኩል ያለው ግጭት በየጊዜው ህይወቶች እየጠፉ ያለበት ሁኔታ ያለው ያን ብቻ አይደለም። ይህንን ሀይወይ ይህ አዲስ አበባ የሚወስደው ዋና መንገዱ ለመጠበቅ መንግስት ኃላፊነት ወስዷል። ግን በወሰደው ኃላፊነት ውስጥ የአፋር ህብረተሰብ አፋር በመሆኑ ብቻ በዚህ ምድር ላይ በሰላም የመንቀሳቀስ ሁኔታ የተገደበበት እና ባለፈውም ገደማይቱ ላይ አንድ ሰው አፋር በመሆኑ ብቻ አውርደው የገደሉበት ሁኔታ ነው ያለው። ከአራት በላይ የሚሆኑ ስቴሮች ህይወታቸው አጥተዋል። በዚህ መንገድ ላይ በተለያየ ጊዜ ችግር እየተፈጠረን ያለው መንግስት ደግሞ ዶክተር አብይ አህመድ ባሉበት በተለይ የሁለቱም ክልሉ አመራሮች ባነጋገሩበት ሰዓት ከአሁን በኋላ የዚህን መንገድ ኃላፊነት ማዕከላዊ መንግስቱና የመከላከያ ሰራዊት ይወስዳል ያሉ። ነገር ግን መከላከያ ሰራዊቱ ህይወቶችን ሊታደግ አልቻለም ነው ያለ ነው። ዶክተር አብይ ቃል ከገቡበትና ሪፐብሊካን ጋርድ ተብለው አካባቢውን ከተቆጣጠሩ ጀምሮ አንጻራዊ ሰላም ያለ ቢሆኑም በተለያየ ጊዜ የአፋር ህዝብ ህይወት እየተቀጠፈ ያለበትና በተለይ ይሄን መንገድ በሰላም ወጥቶ በሰላም የመግባት ሁኔታ አስቸጋሪ እየሆነ ያለበት ሁኔታ ነው ያለው። ከአፋር ክልል በኩል የመንግስት አካላትን ለማግኘት ጥረት ባደርግም የስልክ መስመራቸው አልሰራልኝም። ከስፍራው ያገኙት መረጃ እንደሚያመለክተው አመራሮቹ ለስልጠና ወደ አዳማ አቅንተዋል። የኦሮሞ ብሔረሰብ አስተዳደር ዞን የሰላምና የህዝብ ደህንነት መምሪያ ኃላፊ አቶ አሊ መሐመድን ግን ስለ ጉዳዩ ጠይቄያቸዋለሁ። ግጭቱ ከአራት አምስት አመት በላይ ያስቆጠረ ነው። ይሄን ችግር በዘላቂነት ለመፍታት እንደ ዋና መፍትሄ አድርገን የያዝ ነው። በእምነትም ተመሳሳይ ስለሆነ የሃይማኖት አባቶች ባለቤቱ ነው፣ ይሄን እርቅ መፈጸም እንዳለባቸው መግባባት ተፈጥሮ ትልቅ ስራ ሲሰራ ቆይቷል። ሰው መገዳደል እንደሌለበት መበቃቀል እንደሌለበት ችግርም ካለ ደግሞ በጋራ መፍታት እንዳለባቸው የአስተምሮ ስራ በቀበሌ ደረጃ እንዲሰጥ የተደረገበት ሁኔታ ነው ያለው። ጠንካራ የእምነትና የባህል መሰረት ያለው አካባቢ ነው። በተለይ የሃይማኖት አባቶች የሚናገሯቸው የሚያስተላልፏቸው መልእክት ለዘመናት ሲከበሩ የቆዩበት አካባቢ ነው። አሁን ከቅርብ ጊዜያት ወዲህ ግን የሃይማኖት አባቶች ራሱ መልእክታቸው ከተላለፈ በኋላ በሁለት ቀን፣ በሶስት ቀን ልዩነት ውስጥ ነው ግጭቶች እየተፈጠሩ ያሉትና ይህ ሁኔታ እንዴት ሊከሰት ቻላል? እነዚህ የሃይማኖት አባቶች ትልቅ ስራ ሰርተዋል፣ ማህበረሰቡን ለማቀራረብ ሞክረዋል። ከዛ ማግስት ግን ያው እንደተባለው በደፈጣ መልክ የተከሰተ ችግር ነው። መበቃቀል ስሜቱ አሁንም ገና ነው፣ አልወጣም። ያም ሁኖ ጥሩ ነገሩ ማህበረሰቡም በየትኛውም ሃይማኖት አባቶች ያስታረቁንን እርቅ ወደ ኋላ ሊመለስ አይችልም የሚል ጠንካራ አቋም አላቸው፣ በሁለቱም ማለት ነው። ነገር ግን በዛ ውስጥ እየተሸለኮለከ ችግርን ለመፍጠር የሚፈልጉ ኃይላት አሉ። ነገር ግን ከዚህ በፊት በነበረው አንድ አፋር ሲሞት፣ አንድ ኦሮሞ ሲሞት፣ ብሔርን ማዕከል አድርጎ ሲጋጩ የነበሩትን አሁን ባለው በተሰራው ስራ የቀነሰበት ሁኔታ እንዳለ ታሳቢ ማድረግ ያስፈልጋል። በቅርቡ በአጎራባች ቀበሌዎች አካባቢ በተፈጠረ ግጭት ከኦሮሞ ብሔረሰብ አስተዳደር ዞን የአራት ሰዎች ህይወት ማለፉን እና አራት ሰዎችን መ ላቸውን የሚጠቁሙት ኃላፊው ችግሩን በዘላቂነት ከመፍታት አኳያ ውስንነቶች እንዳሉም አምነዋል። አንዱ ያው አጥፊ የሆነውን አካል ወደ ህግ ከማምጣት አኳያ የሚቀሩ ስራዎች አሉ። ይሄ ለምንድን ነው ቢባል፣ አንደኛ ይሄን ችግር ሲፈጥር ወይ በደፈጣ መልክ ነው። ሁለተኛ ደግሞ ይሄን ወንጀል የሰራውን አካል ማህበረሰቡም አሳልፎ ከመፍጠት አኳያ የራሱ የሆነ ክፍተት ያለበት መሆኑን አይተናል። በሁለቱም ወገን ማለት ነው። ሶስተኛ አመራሩም ቢሆን እኩል የሆነ ቁርጠኛ የመሆን ችግሩ አሉ እውነት ለመናገር ማለት ነው። ደም አፋሳሽ ግጭትን ለመቅረፍ ጥረቶች እየተደረጉ መሆናቸውንና አበረታች ጅምሮችም እየተስተዋሉ መምጣታቸውን የሚናገሩት አቶ አሊ በተለይ ህዝቡ ለሰላሙ ደጀን እንዲሆን ጥሪ አስተላልፈዋል። በብሔረሰብ አስተዳደር ዞኑ በሁለት ወረዳዎች ውስጥ የሚገኙ 19 ቀበሌዎች ከአፋር ጋር አጎራባች ናቸው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አድራጌን ለዘገባው እናመሰግናለን። ወደ ተከታዩ መሰናዷችን እናልፋለን። የጋቢና የሀቅ ማጣሪያ ሳምንታዊ መሰናዶ ነው የዛሬው ዝግጅት። በዛሬው መሰናዷችን የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በፓርቲ አባልነት የተቀበላቸው አቶ ጀዋር መሀመድ የዜግነት ሁኔታ አከራካሪ ሆኖ ሰንብቷል። ፓርቲው በሁለተኛ ቀነ ቀጠሮ በተሰጠው ጊዜ ገደብ መሰረት ለምርጫ ቦርድ ደብዳቤ መጻፉን ባለፈው ሳምንት ዘገበን ነበር። ቦርዱ ይህንን ደብዳቤ ተመልክቶ ውሳኔ አሳልፎ እንደሆነ የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ኃላፊ ወይዘሪት ሶሊያና ሽመልስን ማምሻውን ደውለን አነጋግረናቸው ነበር። ወደ ቃለ መልሱ በጣም አመሰግናለሁ ወይዘሪት ሶሊያና ሽመልስ። እንግዲህ የኦሮሞ ፌዴራላዊ ኮንግረስ ወይም ኦፌኮ አዲስ የተቀበለው አባላቸውን አቶ ጀዋር መሀመድን በተመለከተ የተለያዩ ዘገባዎችን ስንሰራ ቆይተናል። ጉዳዩንም እየተከታተልን ቆይተናል። ባለፈው ሳምንት የፓርቲው ጸሐፊ አቶ ጥሩነህ ገምታ ለብሔራዊ ምርጫ ቦርድ የተጠየቁትን ደብዳቤ ማስገባታቸውን ገልጸውልን ነበር። እኛም ደግሞ የቦርዱን ሰብሳቢ ወይዘሪት ብርትኳ ሚደቅሳን ጠይቀ ጠይቀን ነበር ገና አላየነውም ብለውን ነበር። እና አሁን ወደ እርሶ የደወልኩት ቦርዱ በጉዳዩ ላይ ውሳኔ አሳለፈ ወይ ተመለከተው ወይ የሚለው ለመጠየቅ ነው። አመሰግናለን። ቦርዱ አይቶታል። ያው ደብዳቤ የደረሰን በተሰጠው ጊዜ ገደብ መሰረት ነው ከኦፌኮ ወዱ የኮፊ የተሰጠው መልስ አይቶ የራሱን ደግሞ ተጨማሪ መረጃ የማግኘት ሂደት እያደረገ ይገኛል። የኦሮሞ ፌዴራላዊ ኮንግረስ እንዳልኩት አቶ ጥሩነህ ገምታ ለቦርዱ ያስገቧቸውን ዝርዝሮች ገልጸውልን ነበር። ከገለጹልን እንስማውና በአዋጅ ቁጥር ሶስት መቶ ሰባ ስምንት አንቀጽ ሀያ ሁለት መሰረት ኢትዮጵያዊ ዜጋ የነበረ ሰው የውጭ ሀገር ዜጋን ከተቀበለ ማድረግ ያለበት ሶስት ነጥቦች አሉ። አንደኛ ወደ ኢትዮጵያ ተመልሶ መኖር መጀመሩ፣ ሁለተኛ የነበረበትን አገር ዜግነት መመለሱ፣ ሦስተኛ ደግሞ ለሚመለከተው የመንግስት አካል ካመለከተ የሚል ነው። እነዚህ ሶስቱ ነገሮች ተፈጽመዋል። ከዛ ውጪ ህጉም ስለማይናገር ወይም ደግሞ ስለማይደነግግ። በተጨማሪም ደግሞ አመልካቹ ማመልከቱ እንጂ ሰርቲፊኬት መሰብሰቡ ወይም ማግኘቱ አስፈላጊነቱን ህጉ ስለማይደነግግ፣ ከህጉ ውጪ ምንም ማለት አስፈላጊ አይሆንም። ተጨማሪ ነገሮችን መናገር አስፈላጊ አይሆንም። ለኔ እንግዲህ እንደሰማ ነው ነው በርሶ በኩል ይህ ሰነድ ነው ወይ የገባ እንደተባለው እነዚህ ሰነዶች ናቸው ወይ የገቡት? በእኛ በኩል እንግዲህ የገባው ለኛ ይመጣልን ያው ዋና ዋና ጭብጥ የደብዳቤ ጭብጥ ምንድን ነው? ለአቶ ጃዋር ደብዳቤ ጽፎ አቶ ጃዋር የመለሱለትን መልስ አብረው ያያይዛሉ እና በመልሱ መሰረት ምንድን ምንድነው ይዘውት የነበረውን ሀገር ዜግነት መተዋቸውን ኢትዮጵያ ዜግነት እንዲመለስላቸው ስልጣን ያለው መንግስት አካል እንዳመለከቱ ከዛ በተጨማሪም ደግሞ የማሟላት ያለበትን ጉዳዮች በአንቀጹ ላይ የጠቀሰውን በአዋጁ መሰረት በዜግነት አዋጅ መሰረት የጠቀሰውን ጉዳይ ማሟላታቸውን፣ ስለዚህ ያስገቡት ዶክመንት ሁሉም በኮንተክት አሟልተው ለድርጅቱ ስላስገቡ ወርዱ ከዚህ ተጨማሪ የሆነ ስክሪፕት ወይም የሚማለት ሰነድ ማግኘት አያስፈልገን አያስፈልገን፣ ራሳቸው ዜጋ ሆነዋል። ስለዚህ ትውልድ የኢትዮጵያ የሆነ ሰው ኢትዮጵያ የዜግነት መልሰው ማግኘትን ጉዳይ በተመለከተ ከማንኛውም የመንግስት ባለስልጣን ወይም የትኛው መንግስት አካል የሚሰጥ ውሳኔ ወይም የተለየ ሰነድ የለም። ያለው ደግሞ መስፈርት ሶስት ነው። እሱ መስፈርት ደግሞ በአባልነት የተመዘገብ ናቸው አባ የመዘገብ ናቸው አባል አስገብተዋል። ስለዚህ ኢትዮጵያዊ ሆነዋል አውቶማቲካሊ ማለት ነው የሚል እንደምታ ያለው ደብዳቤ ነው። ለእኛ ያስገባው ያስገቦች የኦሮሞ ፌዴራል ገዛች ፓርቲው ማለት ነው። እና ምንድን ነው ቦርዱ ተሰብስቦ የወሰነው? አዎ ቦርዱ እንግዲህ የወሰነው ምንድን ነው መጀመሪያ ላይ ሲያየው ጉዳዩ እንግዲህ የግነትን የማግኘት ህጋዊ ሪኳይርመንቱ ምንድን የሚለውን ነገር ነው። የሕጉ ላይ ያለን በአዋጅ ቁጥር ሶስት ሰባት ዘጠና ስድስት እንደሚታወቀው አንቀጽ ሀያ ሁለት ና ሀያ ሶስትን መሰረት አድርጎ ነው ቦርዱ ይህን ጥያቄ ያቀረበው ነገር ግን ቦርዱ በዚህ ጉዳይ ላይ ከዚህ አዋጅ አንጻር አይቶ የራሱን ክርክሩ ላይ የራሱን ውሳኔ ማሳረፍ ይችል ነበረ። ያንን ውሳኔ ማሳረፍ ግን ምናልባት ሌላ ስልጣን ያለው የመንግስት አካልም ስራ መስራት ሆኖ ቢገኝ ጥሩ አይሆንም የሚል ውሳኔ ላይ ደርሷል እና የዜግነት ጉዳይ ለመርመርና ለመወሰን ስልጣን ያለው ሌላ አካል ሆኖ እያለ በቦርዱ በኩል ይሄ ማለት ይህ መስፈርት የዜግነት መሟላት ነው አይደለም የሚለውን ነገር በቦርዱ በኩል መሰናግሮት ስላልሆነ ጥያቄውን በሚመለከተው ባለስልጣን በአዋጁ መሰረት እንግዲህ የደህንነት ኢሚግሬሽንና ስደተኞች ጉዳይ የነበረው አሁን ደግሞ የኢሚግሬሽን ዜግነት ወሳኝ የዜግነት ወሳኝ ኩነቶች ኤጀንሲ ለሆነው ኤጀንሲ ደብዳቤ ቦርዱ እንግዲህ ኤጀንሲን የጠየቀው በአጠቃላይ ጭብጡ ምንድን ነው? በአዋጅ ፍቅር ሶስት ሰባ ስምንት አንቀጽ ሀያ ሁለት ላይ በሰፈረው ድንጋጌ መሰረት አንድ ሰው ትውልደ ኢትዮጵያዊ የሆነ የሌላ ሀገር ዜግነት ያለው ሆኖ ከነበረ እና መደበኛ ኑሮን ኢትዮጵያ ውስጥ ካደረገ የሌላ ሀገር ዜግነቱ ከሰዋል፣ ኢትዮጵያዊ ዜግነት እንዲመለስ ደግሞ ለባለስልጣኑ ካመለከተ ኢትዮጵያዊ ዜግነትን ያለ ኤጀንሲ ወይም ያለ ባለስልጣኑ ውሳኔ ወዲያው ያገኛል ወይ? ወይስ የባለስልጣኑ ውሳኔ ያስፈልጋል የሚለው አሰራራቸው እንዴት እንደሆነ እንዲያሳውቁን ጥያቄ ጠይቀናል። ስለዚህ የባለስልጣን መስሪያ ቤቱ እንግዲህ እስከ የካቲት ዘጠኝ ቀን ድረስ ነው ብለን የጠየቅ ነው። ዝርዝር ማዛሪያ ወደ ቦርዱ እንዲልክልን እና ቦርዱ ደግሞ ያው ከባለስልጣን መስሪያ ቤት ዋና የሚመለከተው ጉዳይ እያለ በራሱ እንዳይወስን ከባለስልጣን መስሪያ ቤት እንግዲህ መረጃ ይጠብቃል። ይሄ እንግዲህ እስከ የካቲት ዘጠኝ ድረስ ዛሬ የካቲት ሶስት ነው። እስከ የካቲት ዘጠኝ ማለት አራት ቀን ድረስ ነው። ቦርዱ የተሰበሰበው ዛሬ ነው ይህንን ውሳኔ ያሳለፈው ትላንትና ነው ውጭ ያደረግ ነው ትላንትና ነው ውጭ ያደረግ ነው። ስለዚህ እስከ አራት ቀን እስኩን ጠብቆ ቦርዶ ውሳኔውን ያሳልፋል ማለት ነው። ከዛ በኋላ ነው ለኦፌኮ ምላሽ የምሰጡት። ልክ ነው ማለት ነው? አዎ ይህንን ውሳኔ ደግሞ ፈንግል አሰራሩ እንደሚሆነ ከኦፌኮ የመጣፋፋ የሚለው መስፈርቶች ሶስት መስፈርቶች ከሟላ በኋላ ምስ ምንም አይነት ሰነድ ሆነ የባስታ ውሳኔ ያስፈልገው የሚለው ስለዚህ ቦርድ ደግሞ የጠየቀው ጥያቄ ይህንን አሟልቶ ያስገባ ምን ማልቶች ያስገባ ከዘነሰብ ከዜጌ በዛ ላይ ደግሞ እነዚህ ክስታትን ዋነኛው ጉዳይ ከወደፊት ሰማሳ ጥያቄዎችን ማፈታትን በጣም ስለሚጠቅም በአጠቃላይ አሰራሩ ምን ይመስላል እና ካለ ባለስልጣኑ ውሳኔው ምሳሌ አቶታቲካ ልኝ ይሆን ነገር የሚለውን ነገር ባለስልጣኑ። እሺ፣ በጣም አመሰግናለሁ ወይዘሪት ሶሊያና ሽመልስ። እንግዲህ እኛም ተከታታይ ዘገባችንን ለማቅረብ ቀኑን ጠብቀን ተመልሰን መደወላችን አይቀርም። ለዛሬ ጊዜ ርስጥልኝ፣ አመሰግናለሁ። እሺ እሺ፣ አመሰግናለሁ። የምትከታተሉት ከጋቢና ቪዮ የሚተላለፍላችሁን ፕሮግራም ነው። በመግቢያችን ላይ ያስተዋወቅናችሁ ወደ ነበረው ዘገባ እናልፋለን። ዛሬ በጅማ ከተማ የተቃውሞና የድጋፍ ሩጫ መካሄዱን የሩጫው ተሳታፊዎች ለአሜሪካ ድምጽ በስልክ ተናግረዋል። የሩጫው ዓላማ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድን ለመደገፍና የኦሮሞ ፌዴራሊስት ኮንግረስ ፓርቲን ለመቃወም መሆኑን የሰልፉ ተሳታፊዎች ለዘጋቢያችን ፀሐይ ዳምጠው ነግረዋታል። ወጣት ጉተማ ሀይደር በሩጫው ከተሳተፉት ወጣቶች መካከል አንዱ ነው። ወጣቱ ከዚህ በፊት የኦሮሞ ፌዴራሊስት ኮንግረስ ፓርቲ ሊቀመንበር ፕሮፌሰር መረራ ጉዲና የጅማ ህዝብን በተመለከተ የጥላቻ ንግግር ተናግረዋል ሲል ለአሜሪካ ድምጽ በመግለጽ ሌሎች ለተቃውሞ አደባባይ የወጡበትንም ጉዳዮች አንስቷል። ወጣቱ ጉተማ አያይዞም የፕሮፌሰር መረራ ፓርቲ የጅማን ህዝብ በይፋ ይቅርታ ሳይጠይቅ ለምርጫ ቀስቀሳ ለመምጣት ቀን መቁረጡ አግባብ አለመሆኑን ለማሳየት ነው በማለት ተናግሯል። ጅማ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የትውልድ ቦታ እንደመሆኑ መጠንም እኛ የጅማ ወጣቶች ከ ዶክተር አብይ ጎን መሆናችንን ለማሳየት ነው ሩጫውን ያዘጋጀ ነው ያለው። ወጣት ጉተማ ሲያሰሙ የነበሩ መፈክሮችንም ጠቅሷል። ወጣት ዳዊትም ሰልፉ ላይ ተሳታፊ ነበረ። ስለ ሰልፉና ሰልፉ በማን እንደተዘጋጀም አስተያየት ሰጥቶናል። እንግዲህ ወጣቶቹ ለዘጋቢያችን ጸሀይ ዳምጠው እንደተናገሩት በዛሬው ሰልፍ ላይ የተሳተፉ ወጣቶች በሺዎች የሚቆጠሩ መሆናቸውን ነው። ይህንን ዘገባ የተሟላውን በምሽቱ ሶስት ሰዓት ይዘን እንመለሳለን። ነገር ግን በዚህ ጉዳይ ላይ ፕሮፌሰር መረራ ጉዲና ምላሽ እንዳላቸው ዘጋቢያችን እስክንድር ፍሬው ከአዲስ አበባ አነጋግሯቸው ነበር። መስመር ላይ ይገኛል። ምላሻቸውን አጠር አድርጎ ይነግረናል። እስክንድር፣ እንደምናመሸ እንግዲህ እንደ ሰማኸው ጸሀይ ዳምጠው ያነጋገራቸው ወጣቶች ለተቃውሞ አደባባይ መውጣታቸውን ገልጸዋል። ፕሮፌሰር መረራ በዚህ ላይ ያሉት ነገር አለ። እንግዲህ ሆን የምርጫ ቅስቀሳ በይፋ ባይጀመርም ኢትዮጵያ ውስጥ እንግዲህ አሁን በውይይት ላይ ያለው የጊዜ ሰሌዳ የምርጫ የጊዜ ሰሌዳ እንኳ ቢጸድቅ የምርጫ ቅስቀሳ የሚጀምረው ገና መያዜ ሀያ ሰባት ነው አንቺ እንደምታውቂው። ነገር ግን ፓርቲዎች አሁን በየቦታው ቅስቀሳዎች የሚያደርጉበት አጋጣናል። እርግጥ እነሱ ፕሮግራማችንን ማስተዋወቅ ሲሉ ነው የሚጠሩት። ለዚህ አሁን ዛሬ ጅማ ለተካሄደው ሰልፍ ምክንያት የተባለውም ሰሞኑን ወይም በቅርቡ የኦሮሞ ፌዴራሊስት ኮንግረስ በተለያዩ አካባቢዎች ያካሄዳቸው በእነሱ አገላለጽ ፓርቲያቸውን የማስተዋወቅ ፕሮግራም በአንዳንዶች አገላለጽ ደግሞ የቅስቀሳ ፕሮግራም ነው እዛ ላይ እና ከዛም በፊት ፕሮፌሰር መረራ ጉዲና የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን በተመለከተ እንደዚሁም ጅማን በተመለከተ የተለያዩ አሉታዊ አስተያየቶችን ሰጥተዋል በሚል ነው ዛሬ ሰልፉ የተካሄደው፣ በአንድ በኩል ድጋፋቸውን ለጠቅላይ ሚኒስትሩ ለመግለጽ በሌላ በኩል ደግሞ በኦፌኮ ተባሉ የተባሉትን ነገሮች በመቃወም የወጡት ፕሮፌሰር መረራ አሉ ከተባሉት ነገር አንዱ ጅማ ላይ መሬት እንጂ ሰው የለንም ብለዋል ነው የሚሉት ወጣቶቹ። ፕሮፌሰር መረራን በዚህ ጉዳይ ላይ ጠይቀያቸው ነበር። ይሄ የካድሬዎች ስራ ነው፣ ሆነ ተብሎ ነው እንደዚህ ለመከፋፈል ጥረት እየተደረገ ያለው። እኔ የተናገርኳቸው ነገሮች ከአገባብ ውጭ ወይም ከቃሉ አገባብ ውጭ ተተርጉመው ሊሆን ይችላል እንጂ እኔ ፈጽሞ እንደዚህ የምል ሰው አይደለሁም ብለዋል። እሳቸው እንዲያውም የመንግስትን ካድሬዎች ነው በዚህ ረገድ የሚወነጅሉት ይህንን ህዝቡን ለመከፋፈል እየተጠቀሙበት ነው በሚል ሌላው ደግሞ እንግዲህ ፕሮፌሰሩ እና እንዲሁም አብረዋቸው በተለይ ሰላሌ ላይ የነበሩት አቶ ጀዋር መሀመድን ጨምሮ ቢቃላ የሚል ቃል ተጠቅመዋል ቅስቀሳው ላይ የሚል ነው በጅማ ወጣቶች የተነሳው ፕሮፌሰር መረራ ይህንን በተመለከተ ቢቃላ የሚለውን ቃል የኦሮሞ ዲሞክራሲያዊ ድርጅት ሆዲድን አሁን ብልጽግናን የተቀላቀለውን ለመግለጽ ስንጠቀምበት የቆየ ነው። እኛ ፓርቲውን ለማለት ነው፣ ግለሰቦችን ለመግለጽ አይደለም። ነገር ግን ይሄ በተደጋጋሚ ሲባል የነበረ ነው፣ አዲስ አይደለም ብለዋል። አንቺም እንዳልሽው እንግዲህ በሶስት ሰዓቱ ሙሉንሰፋ ያለውን በዛ ይዘን እንመለሳለን። እስክንድር እንግዲህ እናመሰግናለን። ሌሎች አስተያየቶችንም አካተን በተለይ የምርጫ ቅስቀሳ ማድረግ ይቻላል ወይ በዚህን ሰዓት አይቻልም ወይ? ሲደረግስ እንግዲህ በምርጫ ቦርድ ሕግ መሰረት በአዲሱ ሕግ መሰረት ምርጫ ቅስቀሳ ሲደረግ አላስፈላጊ ቃላቶች ወይም ግጭት ቀስቃሽ የሆኑ ሀሳቦች እንዳይተላለፉ ቦርዱ ኃላፊነት እንዲኖረው ነው በሱ በሚያወጣው ጊዜ መሰረት ቅስቀሳ የሚደረገው የሚል ሀሳብም አለ። እነዚህን አካተን ሌሎች ዘገባዎችን ይዘን እንመለሳለን። ለአሁኑ እስክንድር በጣም እናመሰግናለን። እግዜአብሔር ስጥልን። አመሰግናለሁ። የዘጋቢዎች መስኮት ነው። ተከታዩ መሰናዶ በየ የተለያዩ ከተሞች የሚገኙ ዘጋቢዎቻችን በየዕለቱ ከአካባቢዎቻቸው ወጣቶችን በተመለከተ አሰናድተው የሚልኩንን ልን ዘገባ የምናስደምጥበት ሰዓት ነው። ለዛሬ ተረኛው መቀሌ ነው። በቅርቡ በተከፈተው መቀሌ አሜሪካን ኮርነር በትናንትናው ዕለት ከአሜሪካ መከላከያ ሰራዊት የአውሮፓ ባንድ የሙዚቃ ዝግጅት አቅርበዋል። አዲ ሀቂ ጊቢ ሮክ ሙዚቃዎችን አቅርበዋል። በትንፋሽ መሳሪያዎችም የተለያዩ ሙዚቃዎች አዲ ሀቂ ግቢ ውስጥ በዩኒቨርሲቲው ግቢ ውስጥ የሮክ ሙዚቃዎች ቀርበዋል። በትንፋሽ መሳሪያዎችም የተለያዩ ሙዚቃዎች ተሰምተዋል። በመድረኩ የታደሙ ወጣቶች ዝግጅቱን እንደወደዱት ገልጸው ተሞክሮም ያገኙበት እንደነበረ ተናግረዋል። ሙልጌታ ጽበሀ መድረኩን ተከታትሎ ተከታዩን ዘገባ አድርሶናል። ከሙዚቀኞቹ አንዱ አምሳለቃ ማርክ ሉሴሩም ለወጣት ሙዚቀኞች ለማነሳሳትና ተሞክሮ ለማሳለፍ ነው ወደ ኢትዮጵያ የመጣ ነው ብለዋል። ለሕዝብ የሙዚቃ ስራ ማቅረብ በጣም የምንወደው ነገር ነው። ዛሬ እዚህ ያለነውም ለሕዝብ ስራዎቻችን ለማቅረብ ነው። ሮብ ዕለት ደግሞ ከወጣት የጃዝ ሙዚቀኞች ጋር አብረን ስራችን እናቀርባለን። ይህንንም በኤምባሲው አስተባባሪነት የተሰናዳ ነው ነው ያሉት። ተስፋ ዓለም ወዳጅ በመቀለ ዩኒቨርሲቲ የኤሌክትሪካል ኢንጂነሪንግ የሶስተኛ ዓመት ተማሪ ነው። በኪነ ጥበቡ ዙሪያ በዩኒቨርሲቲው በውዝዋዜ የተሳተፈ ዩኤስ አርሚ ዩሮፕ ባንድ የቀረበው የሙዚቃ ዝግጅት አዝናኝ ነበረ ብሏል። ደስ የሚልና መሳጭ መድረክ ነበረ። ብዙ ጊዜ እኛ ሀገር ያልተለመዱ ሊመስሉ የሚችሉ ግን አብዛኞቻችን ቤት ውስጥ ያሉ ሙዚቃ የምንሰማቸው ከነሱ ስልቶች ውስጥ አንዱ የሆነው ሮክ ባንዶች መጥተው እዚህ በማቅረባቸው በጣም ደስ ብሎናል። እንደ ተማሪም እንደ ነዋሪ፣ ሰዎቹ መጥተው እንዲዝናኑ እና የውጭ ባህልን እንዲላመዱት እንዲያውቁት፣ አውቀውም ደግሞ ውስጡም እንዳለ ፈትሸው የሚጠቅማቸውን ነገር ወስደው ጥሩ ነገር ሊያገኙበት እንደሚችሉ የሚያሳይ ሆኖ አግኝቼዋለሁ እና ሌላው ደግሞ ምንድን ነው እኛም ባህል ብዙ ባህሎች አሉ። እንደ ኢትዮጵያውያን አኩሪ ባህሎች አሉ። እነሱም እንዴት ከእኛ ገር ወተን ሌሎች ሀገሮች ወተን ማስተዋወቅ እንዴት እንደምንችል ያነሳሳን ፕሮግራም በመሆኑ በጣም ጥሩ ሆኖ አግኝቼዋለሁ። ባለፈው ሳምንት ከአሜሪካ የመጡ የኪነ ጥበብ ባለሙያዎች ለሶስት ቀናት በሰጡት ስልጠና ተሳታፊ እንደነበረ የገለጸው ተስፋ አለም በትናንትናው ዕለት የሙዚቃ ባንድ አባላት ካቀረቡት ሙዚቃ ትምህርት እንዳገኘ ተናግሯል። ለሶስት ቀን የቆየ ፕሮግራም ነበረ። እዛ ላይ ስልጠና ወስደን አለም አቀፍ ታዋቂ የሆኑ ዳንሰኞች መጥተው ልምዳቸውን አካፍለውን እኛ የማናውቀውን አዲስ ነገር ለምደን እነሱንም የኛ ጋር ስለምደናቸው በጣም ጥሩ ጊዜ አሳልፈን ጥሩ ፕሮግራም አይተን ነበርና በቅርብ እንድታገኝ እንዳገዛት ገልጻለች። ብዙ እድሎችን እንድናገኝ አመሻሽቶልናል። ከተለያዩ ሮክ ስታርስ ከሚባሉ ምርጥ አርቲስቶች ጋር እንድንገናኝ ይሄ እድል ፈጥሮልናል ማለት ነው። ካለን ኖርማል ላይፍ ትንሽ ወጣ ብለን ያለውን ቫይብ እንድንቃ እድሉን ፈጥሮልናል ማለት ነው። የተለያየ ስራን እንድንሞክር ራሱ እድሉን ይከፍትልናል ማለት ነው። ማለት ኦንሊ ትምህርት ብቻ እንድንጠቀም ይድል። ይሄ እንደዚህ መከፈቱና እነዚህ ትሬኒንግ እንዲሰጡን የመጡ ሰዎች ብዙ ነገር ያስተምሩናል ብዬ ተስፋ አደርጋለሁ። ነቢል አብዱል አዚዝ የተባለ ሌላ የዩኒቨርሲቲ ተማሪ ተመሳሳይ ሀሳብ አለው። መድረኩ በጣም አዲስ ነገር ነው። ከዚህ በፊት ተማሪውም አይቶት በማያውቀው መንገድ አዲስ ባህልን፣ አዲስ የሆኑ ማህበረሰብን እንድንቀላቀልና አዲስ የሆኑ ጥሩ ነገሮች እንድንማር አድርጎናል እና በዛውም ተማሪውን አንድ አድርጎ አሰባስቦናል። የሆነ ደስ የሚል ነገር አለው። እኔ በግሌ ሙዚቃ ወዳል። ዳንስ ነው ፐርፎርም ማድረገው። ብዙም ከሙዚቃው ጋር ሳይሆን ከቢቶች ጋር ነው። የግላችን ነበረና ባለፈው የተዘጋጀ አሁን ግን ለተማሪዎቹ እዚህ ላሉት ሞር የሙዚቃ እድል ዛሬ ከፍቷል። የመቀለ ዩኒቨርሲቲ አሜሪካ ኮርነር አስተባባሪ አቶ ሽሻይ ዕቋር ማዕከሉ አዲስ በመሆኑ የሙዚቃ ዝግጅቱ ማዕከሉን ለማስተዋወቅ አጋዥ ነው ብለዋል። ኮርነሩ አዲስ ስለሆነ ለማህበረሰቡን የማስተዋወቅ ለምሳሌ ለሙዚቃ ብሎ መጥቶ ኮርነሩ እንደም ሳይንስ ሙዚየም አጠገባችን ትልቅ የሆነ ሳይንስ ሙዚየም አለ። እሱንም እንዲጎበኙ እናደርጋለን። የማስተዋወቅ ስራ ይሆናል ለዩኒቨርሲቲው ተማሪዎችና ለአካባቢው ወጣቶች በኪነ ጥበብ ዙሪያ ተሞክሮ እንዲቀስሙም የሚያስችል ዝግጅት ነው ብለዋል። በአርቱ ዙሪያ ላይ ያሉት በአካባቢ ያሉት አርቲስቶች አሁን ለምሳሌ ከሳም በፊት ነበር ለሶስት ቀናት ከአሜሪካ የመጡ ታዋቂ አርቲስቶች በስዕል በዝበዳንስ በዲጄ በምናምን የመሳሰሉት ነገሮች እዚህ ካሉ አርቲስቶች ጋር ልምድ ልውውጥ አድርገው ሼር ያደረጉበት እነዚህ ስዕሎች የምናያቸው የነሱ ውጤት ነው እና እንዲህ አይነት ላይ የአቅም ግንባታ ወይም ደግሞ ይሄ ካልቸር ብሪጅንግም የመፍጠር አላማም አለው እና እንዲህ አይነት ነገሮች ይቀጥላሉ ብለን እናስባለን። ባይዚ በሙዚቃም ብቻ አይደለም በቪዥዋል አርት በተለያዩ ቴክኒካል ነገሮችም ሊሆን ይችላሉ። እንዲህ እያመጣል ልምድ ልውጥ የሚያደርጉበትና አቅም መገንባት የሚቻልበት እድል ነው። የመቀለ ማዕከል በኢትዮጵያ ስድስተኛው አሜሪካ ኮወርደር ነው ተብሏል። ለአሜሪካ ድምጽ ሙልጌታ ጽቡሀ መቀለም በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤ በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ደግመዋለሁ፣ ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም ወይም በዚሁ በፌስቡክ ገጽ ላይ እንጽፍላችኋለን። የኢሜይል አድራሻችንን በመጠቀም አስተያየት አድርሱን። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንን ተከተሉ። 2022059942 የውስጥ መስመር 14 በሚለውም ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። አስተያየቶቻችሁን ላኩ። በዚህ ፕሮግራም ቢጋራ ጥሩ ትምህርት ይሆናል የምትሉትን የወጣቶች ታሪክም ጥቆማ ስጡን። አድማጮች እንግዲህ ዝግጅታችን በዚሁ ተጠናቋል። ፕሮግራሙን በመምራት አብሬያችሁ የቆየውት ጽዮን ግርማ ነበርኩኝ። ኤልያስ አስማረ ፕሮግራሙን በማቀናበር አብሮን ነበረ። የስርጭት መሐንዲሱም በምሽቱ ከኛ ጋር ነበር። ደናደሩ በነገው ምሽት መደበኛ ፕሮግራማችን ንገናኝ ኩን ራዲዮ ሰገሌ አሜሪካቲ